ማህደረ ዜና ዘመናዊ የአሜሪካን ተዋጊ የጦር ጀቶችና ተተኳሾች በታጠቀችው ሳውዲ አረቢያና አጋሮቿ የሚታገዙት የስደተኛው የየመን መንግስት ወታደሮችና ደጋፊዎች የኤደን ከተማን ነፃ አውጥተናል ያሉት ባለፈው ሳምንት ነበር 100 የጦር ጀቶች 150 ሺህ ወታደሮችና ተዋጊ የጦር መርከቦች ያካተተውና በሳውዲ አረቢያ የሚመራው ቅንጅት ዋነኛ ኢላማ የሁቲ አማጽያንና የቀድሞው የየመን ፕሬዝዳንት አሊ አብደላ ሰላት ታማኞች ናቸው ኩዌት ባህሬን ኳታር ሞሮኮ ሱዳንና ግብፅ እጃቸውን ያስገቡበት የአየር ጥቃት የሁቲ አማጽያን የጦር ሰፈሮችን፣ ስኩድ ሚሳኤሎችን፣ የአየር ጥቃት መከላከያዎችን ሲደበድቡ ቢከርሙም አንዳች የረባ ውጤት ለማስመዝገብ ወራት ወሰደባቸው። አሁን በሳውዲ አረቢያ በስደት ላይ የሚገኘው የየመን መንግስት ምክትል ፕሬዚደንት ሃሊድ ባህ ከባብ ኤልማንደብ የባህር ወሽመጥ 17 ኪሎ ሜትር ርቀት ላይ የምትገኘውን የኤደን ከተማ ነፃ መውጣት ያስታወቁት በፌስቡክ ማህበራዊ ገጻቸው ነበር። ሳውዲ አረቢያ ላይ ሆነው የመንን ለመምራት የሚታተሩት ፕሬዚደንት አብድረቦ መንሱር ሃዲ የአገር ውስጥ ጉዳይና የትራንስፖርት ሚኒስትሮቻቸውን ወደ ኤደን መላካቸው ተሰምቷል። እንደ አዣንስ ፍራንስ ፕሬስ ዘገባ ከሆነ ለአራት ወራት በዘለቀው የእርስ በርስ ጦርነት ከቤት ንብረታቸው የተፈናቀሉ የኤደን ነዋሪዎች መመለስ ጀምረዋል። ከተመላሾቹ አንዱ የሆኑት ሞአቴዝ አልማይዙሪ የክራተር ነዋሪ ናቸው። ሕይወት የለም፣ ሆስፒታል የለም፣ መብራትና ውሃም የለም የሚሉት ሞአቴዝ በመንደራቸው አቅራቢያ ሁለት የውሃ ምንጮች ባይኖሩ ኖሮ ነዋሪዎች በውሃ ጥም ባለቁ ነበር ሲሉ ይናገራሉ። የኤደን ከተማን ከሁቲ አማጽያን አስለቅቀናል የሚሉት የየመን መንግስት ታማኞች መኖሪያ ቀያቸውን ጥለው የተሰደዱት ነዋሪዎች እንዲመለሱ እንዲህ ጥሪ እያቀረቡ ነው። ልድዑ ኩል ሙዋጥኒን ዋብና ኸር መክሰር ብልዑደ ለ መናዝልሆም። እግዚአብሔር የተመሰገነውንና ይህ የመኖሪያ አካባቢ ሙሉ በሙሉ ነፃ በመሆኑ ነዋሪዎች ተመልሰው እንዲመጡ ጥሪ አድርገናል። ካሁን በኋላ የዜጎችንና የነዋሪዎችን ንብረት እንጠብቃለን ስለዚህ የመኖሪያ ቀያቸውን ጥለው የሄዱ ዜጎች ሁሉ ተመልሰው በመምጣት በሰላም መኖር ይችላሉ። የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች ባለፈው ግንቦት ወር ባወጣው ዘገባ ሳዑዲ አረቢያ በምትወስደው የአየር ጥቃት የጦር ወንጀል እየፈጸመች ነው ሲል መክሰሱ አይዘነጋም። በተቋሙ መሰረት ሳዑዲ አረቢያ ከዘጠኛ አጋሮቿ ሀገር በምትወስደው ጥቃት ዓለም አቀፍ የሰብአዊ መብት ህግጋት ተጥሰዋል። ይሁንና በየመን የሚገኘው ቢሮው በአየር ጥቃቱ የወደመበት የተባበሩት መንግስታት ድርጅት ለሳውዲ አረቢያ ዘመናዊ የጦር መሳሪያዎች የምታቀርበው አሜሪካን ምትሁን ደብዳቤዎቹ ከአየር የሚዘንበውን ቦምብና ሚሳኤል አላስቆሙም። እናም ኤደንን ጨምሮ የየመን ከተሞች ከፍተኛ ውድመት ደርሶባቸዋል። የኤደን ከተማ የአየር ማረፊያ ሰራተኛ አዣንስ ፍራንስ ፕሬስ ሲያነጋግራቸው በጽዳት ስራ ላይ ነበሩ። የአየር ማረፊያው ከሁቲ አማጽያንና የሳሌህ ታማኞች ከለቀቁ ከሁለት ቀናት በኋላ የጽዳት ዘመቻ ጀምረናል። እግዜር ከፈቀደ አለም አቀፍ የአየር ማረፊያው በመላ ሀገሪቱ ካሉት ሁሉ ምርጡ ይሆናል። የሁቲ አማጽያን ተዋጊዎቻቸው ከኤደን ከተማ ማፈግፈጋቸውን ቢናገሩም የመንግስቱ ወታደሮችና ደጋፊዎች ግን ከተማዋን ሙሉ በሙሉ አልተቆጣጠሩም ሲሉ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። የፕሬዚዳንት አብድረቡ መንሱር ሃዲ መንግስት ግን ከኤደን በመነሳት ሙሉ የመንን ከሁቲ አማጽያን የማጽዳት እቅድ ሰንቋል። በሳዑዲ አረቢያ የአየር ጥቃት የሚታገዘው የመንግስት ወታደሮች ዘመቻ ከኤደን ከተማ በስተሰሜን በለሃጅ ግዛት የላቡዛ የጦር ሰፈር መቆጣጠራቸውን ሬውተርስ ዘግቧል። የሁለቱ ወገኖች ግፋ በለው በተጫናት የየመን ዋና ከተማ ሰነአ የሚገኘው የዶይቼ ቨለ ተባባሪ ዘጋቢ ግሩም ተክለ ሃይማኖት ግን የመንግስት ወታደሮች እንደሚሉት የሁቲ አማጽያንን በቀላሉ ማሸነፍ እንደማይቻል ይናገራል። አሁን ቀጣይ ሁኔታው በከፍተኛ ሁኔታ በአየር እየተደበደበ ያለው የየመን ሶስተኛ ከተማ ትዕዝ ነች ማለት ነው። ይሄ ነገር እርግጥ እስካሁን ሰና ላይ ቀዝቀዝ ባለ ሁኔታ ነው እየተሰማ ያለው። ምክንያቱም ሰና በፍርሃት ውስጥ ያለች ከተማ ነች። መጀመሪያ በአሜሪካ የሚታገዝ የሳውዲ አየር ጥቃት እስካሁን ድረስ የሚወስደው ወታደራዊ ካምፖችን እና የባለስልጣን መኖሪያዎችን ምኖችን ያካተተ ነው። ድብደባው በትዕዝ፣ በአደን፣ በሰናሀ ላይ ነው የሚያተኩ ትላንትናና ከትላንት ወዲያ ሁዴዳም በከፍተኛ ሁኔታ ተደብድበዋል። የሁቲዎቹ የሚዋጉት በግር ነው። የሀይል መመጣጠን የለም። በእግረኛ ጦር ከሆነ ብዙ የሚቋቋሟቸው አይመስም። በታክቲክ የተሞሉ ናቸው የሁቲ አማጽያኖቹ። ብዙ ምሽጎች፣ የጦር መሳሪያዎቹ ደግሞ ያሉት ተራራ ውስጥ እና በጣም ከሁለት መቶ ከሶስት መቶ ሜትር በላይ ግራውንድ የገቡ ስለሆኑ ያን በአየር ጥቃት ማውደሙ አቅሙ አልኖራቸውም። እስካሁን ድረስ እኔ የደመያዝ አንዷ እርምጃ ነች እንጂ አገሪቷ ሙሉ ለሙሉ መልሰው ተቆጣጠው ግብ ይደርሳሉ የሚለው ላይ አልደርስም። ምክንያቱም እነሱ በባህር ከኋላ ተሻግረው ሄደው ኤደንን ስለያዙ ነው እንጂ ሙከላ በአልቃይዳ ስር ነው ያለው። ደቡቡ ክፍል አብዛኛውም በአይሲ አይሲ ስር ነው ያለው እና አንድ አደንን ስለተቆጣጠሩ ሙሉ አገሪቷን ይይዛሉ ብሎ መገመትም በጣም አስቸጋሪ ሁኔታ ነው ያለው። የሁቲ አማጽያን የሺአ እስልምና እምነት ይከተላሉ። በአሜሪካና እስራኤል ላይ ያላቸው አቋምም ከሱኒዎች የተለየ አይደለም። ነገር ግን ከውስጥም ይሁን ከውጪ ብዙ ጠላቶች አሏቸው። በሳውዲ አረቢያና አጋሮቿ ከሚደገፈው የሃዲ ስደተኛ መንግስት ጋር ጦርነት የገጠሙት ሰሜናውያኑ ሁቲዎች በአረብ ባሕረ ሰላጤ የአልቃኢዳ ክንፍ ጋር ጠበኛ ናቸው። በኢራቅና ሶሪያ በእስላማዊ ህግጋት የሚተዳደር አገር መስርቻ ያለሁ የሚለው የአይሲስ ታጣቂ ቡድን በየመን ጠንካራ መሰረት ከማግኘቱ ባሻገር ተከታታይ የአጥፍቶ ጠፊ ጥፋቶችን በመፈጸም በርካቶችን ለሕልፈት እየዳረገ ነው። አልሂራቅ የተሰኘው ቡድንና ደቡብ የመናውያን ደግሞ መገንጠልን ያቀነቅናሉ። የቀድሞው ፕሬዝደንት አሊ አብደላ ሳሌህ ግን ከሁቲዎች ጋር አብረው ይሰራሉ እየተባሉ ይታማሉ። ዛሬም ድረስ ጠንካራ ተሰሚነት ያላቸው ሳሌህ የሳውዲ አረቢያና አጋሮቿን ጥቃት አጥብቀው የሚቃወሙ ናቸው። ለግፉዓን ቆመናል፣ ይህ ፍትሐዊነትን እንታገላለን ሲሉ የሚደመጡት የሁቲ አማጽያን እስካሁን በይፋ መንግስት አልመሰረቱም። ይሁንና በመንግስት ተቋማት ውስጥ አብዮታዊ ኮሚቴ ተብለው የሚጠሩትንና ከፍተኛ የውሳኔ ሰጪነት ጉልበት ያላቸው አባሎቻቸውን መረብ ዘርግተዋል። ቀድሞ የሱኒ እስልምና ተከታዮች የነበሩ መስጊዶችን ሼኮች፣ የጸሎት ስርዓቱንም ቀይረዋል እየተባሉ ይተቻሉ። በየመናውያኑ ዘንድ አማጽያኑ ሰንዓንም ሆነ መላ የመንን በቀላሉ ቢቆጣጠሩም ብዙ ፈተና እንዳለባቸው ግሩም ተክለ ሃይማኖት ከሰንዓ እንዲህ ይናገራል። ሁቲዎቹ ከዚህ በፊት ስልጣን አልነበረም የሚፈልጉት። አሁን ራሱ የተዋቀረ መንግስት እንመሰርታለን እያሉ ነው ያሉት። ሁቲዎቹ ሲገቡ አጋጣሚ ነገሮች በሙሉ ተመቻችተውላቸው ነበረ። ክፍት ነው ያገኙት እና ብዙም ያለ ብዙ ውጊያ ነው የገቡት። ነዳጅ ተወዶ ኢኮኖሚው በጣም በወደቀበት ሰዓት ላይ ነዳጅ እናስቀንሳለን፣ ህዝቡ እንደዚህ እናደርጋለን፣ እንደዚህ እናደርጋለን የሚለውን ቅስቀሳቸውን ሲሰማ ህዝቡ ኮ ብሎ ነበር የተቀበላቸው። ሲያያቸው በተቃራኒው እንዲያውም የነሱ ሁለት እጥፍና ሶስት እጥፍ ነዳጅ ከሶስት ሺህ ወደ ሰላሳ ሺህ የሚሸጥበት ሁኔታ በሙሉ የደረሰበት ነበረ። በብላክ ማርኬቱ ከአንድ ሺህ አምስት መቶ ነው እንግዲህ ሶስት ሺህ ገብቶ ይህን ያህል ሄደው፣ ያ ማለት መቶ ሀምሳ ዶላር ሀያ ሊትር ነው መቶ ሀምሳ ዶላር የሚሸጠው ሲያዩት፣ በሁቲዎቹም የተለወጠ ነገር ስለሌለ እነሱም ላይ አሁን ሁለተኛ ቅሬታ አለ። ሁለተኛ ደረጃ ኢኮኖሚውን ይህን ይህን እናስተካክላለን ሲሏቸው ያንን ብቻ የሚያስተካክሉ ነበር የመሰላቸው አብዛኛው ህዝብና የእምነት ለውጡን አያውቁትም አይደለም ግዴታ እምነቴን ይዤ እሱ እምነቱን ይዞ ይኖራል የሚለውና እና ያ የእምነት ጫና እንደሚኖርም ሲያውቁት ግን አሁን ሁ ሀምሳ ፐርሰንት ደጋፊ ተደጋሲ ሀምሳ ፐርሰንት ተቃዋሚ አላቸው የየመን ቀውስ ሲነሳ ወሬ ሁሉ የሱኒና ሽያ የሁቲና የመንግስት የሳውዲ አረቢያና ኢራን ትርክት ይበረታል ሞትና ስደት የተረፋቸው የመናውያን ግን ሰሚ አጡ እንጂ ሰላም ይፈልጉ ነበር የድንበር የለሽ ሀኪሞች ቡድን የየመን አስተባባሪ ክሪስቲን ቡዘር ድርጅታቸው የአስቸኳይ ጊዜ እርዳታ የሚሆን መሰረታዊ የሕክምና ግልጋሎት ለመስጠት መገደዱን ይናገራሉ። የመናውያን አሁን በህይወት የመኖርና ያለመኖር በቂ የምግብና የውሃ አቅርቦት ያሳስባቸዋል የሚሉት ክርስቲን፣ አገራቸው ወደ ሰላማዊ ህይወት የምትመለስበት ቀን ይናፍቃቸዋል ሲሉ ለዶይቼ ቬለ ተናግረዋል። በኤደን ከተማ በሚገኘው የአልናኪብ ሆስፒታል የሕክምና ባለሙያ የሆኑት ዶክተር ሂሽማን ባሽራሄል በቂ ግልጋሎት ለየመናውያን ለማቅረብ መቸግራቸውን ለአዣንስ ፍራንስ ፕሬስ ተናግረዋል። እልነኪብ ሆስፒታል በሞርታር ጥይትና የቦምብ ፍንጥርጣሪ በቆሰሉ ሰዎች ተጨናንቋል። ከዚህ በተጨማሪ ትኩሳትና ወባ ለያዛቸውም የህክምና አገልግሎት ይሰጣል። ሆስፒታላችን ትንሽ በመሆኑ ለሁሉም በቂ የሆነ ግልጋሎት ለማቅረብ የሚያስችል አቅም የለንም። የመን ሰላም ቢርቃትም ለምስራቅ አፍሪቃውያን ስደተኞች ግን በሯን አልዘጋችም ወይም መዝጋት አልቻለችም። የኢትዮጵያ፣ ሶማሊያና ኤርትራ ዜጎች በየመን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና ዓለም አቀፍ የስደተኞች ድርጅት መጠለያዎች ይገኛሉ። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መረጃ መሰረት አሁን በአገሪቱ 257645 ስደተኞችና 8674 ተገን ጠያቂዎች ይገኛሉ። የቀይ ባህርን አቋርጠው በየመን ሳዑዲ አረቢያ መግባት ያለሙት ስደተኞች ጉዞ ግን አገሪቱ ወደ ውጥንቅት ከገባች በኋላም ጋባ አላለም። የኮሚሽኑ የየመን ቃል አቀባይ አንድሪያስ ኔድሃም የየመን የእርስ በርስ ጦርነት ከተጀመረበት ከወረሃ መጋቢት ጀምሮ ከአስር ሺህ በላይ ስደተኞች የመን መግባታቸውን ይናገራሉ። እነዚህ ሰዎች ስደተኞችና ተገን ጥያቄዎች ሲሆኑ በዋናነት የሚመጡት ከጅቡቲና ከሱማሊያ ነው። የሚያስገርመው ነገር በአገሪቱ በመካሄድ ላይ ባለው ጦርነት ምክንያት አስራ ስድስት ሺህ ስደተኞች የመንን ጥለው የሄዱ ሲሆን በዚሁ ጊዜ ውስጥ ደግሞ አስር ሺህ ስደተኞች ወደ የመን ገብቷል። በሚያሳዝን ሁኔታ እነዚህ ሰዎች በህገወጥ የሰዎች አሸጋጋሪዎችና የጀልባ ባለቤቶች በየመን ሁሉም ነገር ጥሩ መሆኑና ሲደርሱ ጥሩ እድል እንደሚገጥማቸው ተነግሯል ነግሯቸው ተታለው ነው የሚሉት። ይህ ታሪክ ሰንአ ላይ ለከተመውና የበርካታ ኢትዮጵያውያን ስደተኞችን ሰቆቃ ለተመለከተው ግሩም ተክለ ሃይማኖት አዲስ አይደለም። እንሰራበት አንድ ሱቅ አለኝ ንግድ ቤት፣ ያንን ልከፍት ስል እዛ ጋር አምስት ልጆች ተደርድረው ገና ከባህር የገቡ ናቸው የጠበቁኝ። ተርበዋል፣ ጠቋቁረዋል፣ ከስለዋል። ምን ብለዋል? እና መቼ ገባችሁ ስላቸው ገና መግባታችን ነው ሰና ገና መግባታችን ነው ከባህር ከወረድን ግን በየመንገዱ እያፈኑ እየያዙ ምንም እያሉ እንትን ሲሉ ወርም ሞልቶናል አሉ ይሄ ድብደባ ሶስት ወሩ ነው እንግዲህ የገቡት በዚህ ወር ውስጥ ነው ማለት ነው እና አሁንስ ስ ሰው ይገባሉ ያው ይገባል በቀን ሁለት ጀልባ ሶስት ጀልባ ሰው እየተጫነ ይገባል አሁንም ደላላዎቹ ሲሰብኳቸው ጦርነት እንዳለ አይደለም የሚነግሯቸው ጦርነት እንደሌለ ሳውዲ ሰተት ብለው መግባት እንደሚችሉ ነው የሚነግሯቸው። በዚህ በኢትዮጵያ ኤምባሲ የወጡ ሰዎች በሙሉ እየዞሩ እየመጡ እያገኘ ናቸው ነው ኢትዮጵያ ውስጥ ያለው ነገር ምንም ሊያኖር የሚችል ነገር አይደለም የሚሉም ነገር አለ። ሳውዲ አረቢያ የመንግስት ወታደሮችን ግፋ በለው ስትል ኢራን በበኩሏ ለየመን ማገዟን እንደምትቀጥል አስታውቃለች። የኢራኑ ታላቅ መሪ አያቶላ አሊ ሀሚኒ በአንድ መስጊድ ባደረጉት ንግግር ኢራንን ከኑክሌር ጦር መሳሪያ ባለቤትነት የሚከለክለው ስምምነት ጸደቀም አልጸደቀ በቀጠናው የሚገኙ ወዳጆቻችንንና የፍልስጤም የመን፣ ሶሪያ፣ ኢራቅ፣ ባህሬንና ሊባኖስ የሚገኙ ሰዎችን ማገዛችንን አናቁምም ብለዋል። በእርግጥ እርሳቸው ሱኒ አሊያም ሺአ ብለው አልከፋፈሉም። አንዱ ጋ ግን ኢራን ለመኖሯ የእጅ አዙሩም ጦርነት ስለመቀጠሉ ጥቆማ ሰጥተዋል።